voice of America የአስቸኳይ ጊዜ አዋጁ የሚላቸውን ገደቦችና አፈጻጸሙን የሚመለከቱ ማብራሪያዎች ከመንግስት እየወጡ ሲሆን በተለያዩ መድረኮች ላይም ውይይቶች እየተካሄዱ መሄዳቸው ታውቋል። የኦፌኮው ሊቀመንበር ዶክተር መረራ ጉዲና የፖለቲካ ምህዳሩን የበለጠ ለመዝጋት መንቀሳቀስ ነው ይሉታል። ቪኦኤ ያነጋገራቸው አንድ የህግ ተንታኝ ደግሞ የሰላማዊ ትግሉን መድረክ ያጠፋና ለማስፈጸምም አስቸጋሪ የሆነ ህጋዊ ህገወጥነት ነው ይላሉ። ሶሎሞን አባተ ነው ዝርዝሩን የያዘው። ከትናንት በስቲያ ምሽት ላይ በኮማንድ ፖስቱ ይፋ የተደረገው የአስቸኳይ ጊዜ አዋጁ የአስቸኳይ ጊዜ እርምጃ አፈጻጸም መመሪያ ሰላሳ አንድ አንቀጾችን የያዘና 24 ግልጽ ክልከላዎችን ያካተተ በተጨማሪም አስገዳጅ ድንጋጌዎችን የያዘ ነው። በክልከላዎቹ ላይ በአንቀጽ አንድ የተደነገገው ሁከትና ብጥብጥን የሚያነሳሳ ቅስቀሳና ግንኙነት መፍጠር ሲሆን ይህም ማንኛውም ሁከት ብጥብጥና በህዝቦች መካከል መጠራጠርና መቃቃርን የሚፈጥር ሲል ይገልጸዋል። ይህ መመሪያ ይፋዊም ሆነ ድብቅ ቅስቀሳ በማናቸውም መልኩና ዘዴ ማድረግ፣ ጽሑፍ ማዘጋጀት፣ ማተምና ማሰራጨት፣ ትዕይንት ማሳየት፣ በምልክት መግለጽ፣ ወይም መልእክትን በማናቸውም ሌላ መንገድ ለሕዝብ ይፋ ማድረግ፣ ፍቃድ ሳይኖር ከማንኛውም ህትመት ወደ ሀገር ውስጥ ማስገባት ወይም ወደ ውጭ ሀገር መላክ ይላል። ይኸው አንቀጽ አንድ ያክልና መልእክት በኢንተርኔት በሞባይል፣ በጽሑፍ፣ በቴሌቪዥን በሬዲዮ በማኅበራዊ ሚዲያ ወይም ሌሎች የግንኙነት ዘዴዎች መለዋወጥን ይከለክላል። ግንኙነት መፍጠርና የመገናኛ ብዙሃን አጠቃቀምን በተመለከተ በአንቀጽ ሁለት የተቀመጠው ሽብርተኛ ሲል ከጠራቸው ድርጅቶች ጋር ግንኙነትን ማድረግን ከልክሏል። በዚህም በሽብር ከተሰየሙ ድርጅቶችና ከጸረ ሰላም ቡድኖች ጋር ማናቸውንም ግንኙነት ማድረግ፣ የአሸባሪ ድርጅቶችን የተለያዩ ጽሑፎች መያዝ፣ ማሰራጨት አርማቸውን መያዝ ወይም ማስተዋወቅ የቴሌቪዥን ወይም የራዲዮ ፕሮግራምን መከታተል፣ እዚህ ጋ ይህ መመሪያ ኢሳትንና ኦኤምኤንን በስም ጠቅሷል፣ እና የመሳሰሉትን የሽብርተኛ ድርጅቶች ሚዲያዎችን ማሳየት መከታተልና ሪፖርት ማድረግ እየተከለከለ ነው ይላል። የኢንተርኔትና የዌብሳይቶች እንዲሁም የሚዲያ አጠቃቀምን አስመልክቶ የኮማንድ ፖስቱ ጽሕፈት ቤት እንዲሆን የተወሰነው የመከላከያ ሚኒስቴሩ ሚኒስትር አቶ ሲራጅ ፈጌሳ ለመንግስቱ መገናኛ ብዙሃን ማብራሪያዎችን ሰጥተው ነበር። ቀንጨባ አድርገን ማህበራዊ ድረ ገጽ ተከልክሏል የሚል አይደለም። ማህበራዊ ድረ ገጽ መጠቀም ተያይዞ የተቀመጠው አሁን የተጀመረውን ሁከት ወይም ደግሞ ከአዋጁ ጋር ከአስቸኳይ ጊዜ አዋጁ ጋር የተቀመጡትን ግዴታዎች ወይም ደግሞ የተከለከሉ ተግባራትን በመፈጸምና እነሱ ለመተግበር በሚደረግ እንቅስቃሴ ወይም ደግሞ እነሱ እንዲተገበሩ ለማገዝ የሚደረጉ ድርጊቶችን ለመከልከል ነው። ስለዚህ ከዚህ በፊት የነበሩትን አይደለም፣ እስካሁን የነበረውን ያለፈ ጉዳይ ነው። ከዚህ በኋላ መመሪያው ከወጣ በኋላ ባለበት ጊዜ ውስጥ በዚህ መልክ ያለ ግንኙነትን ጭምር የሚከለክል ስለዚህ እንደዚህ አይነት ግንኙነት ካለ ማንኛውም ሰው ከእንደዚህ አይነት ግንኙነቶች ራሱን ማቀብ ይኖርበታል ማለት ነው። ዲፕሎማቲክ ኮሚኒቲ በተመለከተ አርባ ኪሎ ሜትር በላይ መንቀሳቀስ አትችሉም ሲባል ለራሳቸው ደህንነት ነው፣ ከሌላ ነገር አይደለም። ስለዚህ ከዛ ውጭ በሚሆኑበት ጊዜ ማሳወቅ አለባቸው። ማሳወቅ አለባቸው ሲባል አይዘር ኃላፊነት ራሳቸው ሊወስድ ይችላል ወይም ጥበቃም ሊደረግላቸው ይችላል። ስለዚህ አሳውቀው ነው መንቀሳቀስ ያለባቸው ሲፈቀድ በኮማንድ ፖስት። አንደኛው የተለየው ቦታ በሀገሪቱ በሁሉም አቅጣጫዎች ባሉ ድንበሮች 50 ኪሎ ሜትር ወደ ውስጥ ገባ ብሎ እነኚህ አንቀጾች ወይም ደግሞ ቀይ ዞን ብለን የለየነው አንዱ ቦታ በዋና ዋና የሀገራችን መንገዶች 25 ኪሎ ሜትር ወደ ግራና 25 ኪሎ ሜትር ወደ ቀኝ እነኚህም የተለዩት ዋና ዋና መንገዶች አንደኛው ከአዲስ አበባ ጅቡቲ ያለው መንገድ ነው። ሁለተኛ ከአዲስ አበባ ሻሻመኔ ዶሎ ያለው መንገድ ነው። ሶስተኛ ከአዲስ አበባ ሀረር ያለው መንገድ ነው። አራተኛ ከአዲስ አበባ አሶሳ ያለው መንገድ ነው። አምስተኛ ከአዲስ አበባ ጋምቤላ፣ ስድስተኛ ከአዲስ አበባ ገብረ ጉራቻ፣ ሰባተኛ ከጎንደር መተማ፣ ስምንተኛ ከጎንደር ሁመራ፣ ዘጠነኛ ከአዲስ አበባ ሻሸመኔ ሞያሌ መንገድ። እነኚህ ዋና ዋና መንገዶች 25 ኪሎ ሜትር በቀኝና 25 ኪሎ ሜትር በግራ ቀይ ዞን ተብለው የተለዩና ቅድም የገለጽኳቸው አንቀጾች ተግባራዊ የሚሆንባቸው ቦታዎች ናቸው። ከትናንት በስቲያ ቅዳሜ፣ ጥቅምት 5 2006 ዓ ም በራዲዮ ፋና የተዘጋጀ ውይይት ተካሂዶ ነበር። በዚህ ውይይት ላይ የገዢው ፓርቲ ተጠሪዎች፣ ተቃዋሚዎች፣ ምሁራንና ሌሎችም ተሳታፊዎች ተገኝተው ነበር። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲናም በዚህ ውይይት ላይ ተገኝተዋል። ስለ አስቸኳይ ጊዜ አዋጁና ስለ አፈጻጸሙም በጥቂቱ ከተናገሩት እንስማ። ህዝቡን በሰላም መምራቱ፣ በሰላም እንዲኖር ማድረጉ፣ ህዝቡ ለክብሩ ለነጻነቱ በሰላም የሚያደርገውን ትግል መደገፉ፣ ህገ መንግስቱ በሚፈቅደው ደረጃ ህዝቡ እንዲደራጅ ለመብቱ እንዲንቀሳቀስ ከመፍቀድ ውጪ ያንን ለመገደብ የሚወሰዱት እርምጃዎች ብዙ እንደማይጠቅሙ እንዲያውም ከጠቅላይ ሚኒስትሩና ምክትል ጠቅላይ ሚኒስትሮቹ በስተቀር ኢህአዴግ ባለስልጣናት በሙሉ የነበሩ ይመስሉኛል። የማውቃቸው ፊቶች በሙሉ ነበሩ። ልይ አይነት ውይይት እያካሄዱ በሌላ በኩል ደግሞ የፖለቲካ ምህዳሩን ይስፋ እየተባለ እየተጠየቀ የበለጠ ለመዝጋት ደግሞ መንቀሳቀስ ምን አይነት ፖለቲካ እንደሆነ እንግዲህ እናያለን ማለት ነው። የአስቸኳይ ጊዜ አዋጅ በአመዛኙ ሰላማዊ መንገዶችን የሚዘጋ እንጂ ሁከትና አመፅን ሙሉ በሙሉ የሚያስቆም አይደለም ስለሚባለው እና ህገ መንግስታዊነትን የተንተራሰ ህገ መንግስታዊ ጥሰት ስለመሆኑም የተጠየቁት በሜልቦርን ዩኒቨርሲቲ የህግ ተመራማሪ እና የህግ ባለሙያው ዶክተር ጸጋይ አራርሳ ማምሻውን ለቪኦኤ ማብራሪያ ሰጥተው ነበረ። ሰላማዊ ትግሉ ከዚህ በኋላ ሰላማዊ መሆን የሚችል አይመስለኝም። ምክንያቱም አሁን እኮ በቃ ምንም ነገር አታድርጉ፣ እቤታችሁ ቁጭ በሉ ነው። ኢንፋክት በተለምዶ ለእርሻ ለግብርና ስራ የሚውሉ መሳሪያዎች እንኳን ከግቢና ከይዞታ ውጪ ይዘህ መገኘት ወንጀል ነው። እሳት የሚያስነሳ አንዳንድ ነገር ከግቢው እና ከይዞታው ቦታው ውጪ ይዞ መገኘት ይላል። ሰው በመሰረቱ እያለ ያለው ሰው አሁን በቤቱ ይኖራል ከዛ ውጪ የሚያደርገውን እንቅስቃሴ ደግሞ መንግስት በፈለገው ጊዜ ሞኒተር ያደርጋል፣ የፈለገውን ጥያቄ ይጠይቃል። እና መናገር፣ ራስን መግለጽ እነዚህ እነዚህ አይቻሉም ነው። አንድ ነገር ቱ ቢ ፌር በየትኛውም ሀገር ህገ መንግስት የአስቸኳይ ጊዜ አዋጅ ሲታወጅ፣ ያው አስቸኳይ ጊዜ አዋጅ ማለት ይሄ አዋጅ ህጋዊ ህገ ወጥነት ማለት ነው። ህገ ወጥነትን ለተወሰነ ጊዜ የህግ ሽፋን መስጠትና በመንግስት በኩል ማለት ሆነው አዎ፣ አዎ፣ በመንግስት በኩል አንዳንድ እርምጃ መወሰድ እንዲችሉ ኖርማሊ የማይወሰዱ ነገሮች የማይደረጉ እርም- የማይደረጉ ነገሮች የማይወሰዱ እርምጃዎች እንዲወሰዱ የማይደረጉ ነገሮች እንዲደረጉ የምናደርግበት ሂደት ነው። ያ ማለት ለምሳሌ ኖርማሊ ሰዎች ራሳቸውን፣ ሀሳባቸውን ይገልጻሉ፣ ከቦታ ቦታ በነጻነት ይዘዋወራሉ፣ የፈለጉትን ይጽፋሉ፣ የፈለጉትን ያደርጋሉ። ይህንን መጣስ የሚቻለው በፍርድ ቤት ትዕዛዝ፣ በህግ ጥርጣሬ ሲኖር የህግ ወጥነት ተግባር ያግለሰብ አሳይቷል ተብሎ ሲሆን ብቻ ነው። ነገር ግን የአስቸኳይ ጊዜ አዋጅ ሲደረግ መጀመሪያ ከሚገደቡ መብቶች አንዱ እነዚህ ሀሳብን የመግለጽ፣ የመጻፍ፣ የመንቀሳቀስ አንዳንድ አደባባይ ላይ የሚደረጉ ትዕይንቶችን ማድረግ ይከለከላል። ዲሞክራሲያዊና መሰረታዊ ነጻነቶች የሚባሉት ናቸው። አዎ እነዚህ ምክንያት ተሰጥቶ ለተወሰነ ሰዓታት ወይም ለተወሰኑ ቀናት ይገደባሉ። ይሄ ገደብ አሁን በዚህ ክልከላ ውስጥ የቴሌቪዥን ወይም የራዲዮ ፕሮግራምን መከታተል እስከ መገደብ በአንቀጽ ሁለት ላይ አዎ በእኛ ሕግ በዚህማ ሕግ አሁን እኮ የሚለው ቴክስት መለዋወጥ፣ ቴሌቪዥን መከታተል፣ የቴሌቪዥን ፕሮግራም ኢሳት ወይም ግንኙነትና ሌሎች መከታተል ሽብርተኛ ድርጅቶች ጋር ግንኙነት ማድረግ ወዘተ ሁሉ ነው። ይሄ መቼም እንዴት አድርገውስ ሊያስፈጽሙት እንደሚችሉ ቤት ለቤት እየሄዱ ሬዲዮ ሰሙ ሊሉ ነው ወይ? አንድ ሰው ሞባይሉ ላይ በኢርፎን አንድ ሚዲያ ቢከታተል ይሄንንስ እንዴት አድርገው ሊያስፈጽሙ ይችላሉ? ለራሳቸውም ራስ ምታት ነው የሚመስለኝ። ነገር ግን ኖርመሊ ግን ገደብ አለው ማለት ገደብ ያስከትላል። የአስቸኳይ ጊዜ አዋጅ የማይገድባቸው መሰረታዊ መብቶች አሉ። ይሄ ናቸው አሁን እኛ ሀገር ያልተጣሰው አንደኛ ለምሳሌ በአንቀጽ ዘጠና ሶስት በንዑስ ቁጥር አራት አምሮ ላይ የተቀመጠ ዝርዝር አለ። ይሄ ምንድን ነው? አስቸኳይ ጊዜ አዋጅ በሚታወጅበት ጊዜ የማይጣሱ የህገ መንግስት አንቀጾች፣ የማይገሰሱ መብቶች አሉ። ከዶክተር ጸጋይ አራርሳ ጋር ያደረግነው ውይይት እጅግ ሰፊ የሆኑ በርካታ ጥያቄዎችን ነው አንስተን ለማብራሪያ የጠየቅናቸውን ይህን የህግ ባለሙያና ተመራማሪ ከባለስልጣናት፣ ከፓርቲዎች፣ ከባለሙያዎች፣ ከሲቪክ ማህበራት መሪዎች እንዲሁም ከዜጎች የምናገኛቸውን ማብራሪያዎች አስተያየቶችም እየተከታተልን በአስቸኳይ ጊዜ አዋጁ በራሱ በአፈጻጸሙ መመሪያና ይወሰዳሉ በተባሉት እርምጃዎችም እግር በእግር እየተከታተልን ዘገባችንን እንቀጥላለን።